የሚኒሶታ ክፍለ ግዛት ሕዝብ በሶማሌ ስደተኞች ምክንያት ስቃይን አይቷል፣ ዶናልድ ትራምፕ ናቸው። የዩናይት ስቴትስ የሪፐብሊካኑ ፓርቲ ፕሬዚዳንታዊ እጩው ዶናልድ ትራምፕ ሶማሌ ስደተኞች ላይ የሚኒሶታ ሕዝብ ሶማሌዎቹ ስደተኞች ምክንያት መከራውን አይቷል ሲሉ ተናግረዋል። አነጋገራቸው ማህበረሰቡን እንዳሳዘነ ጠቅሶ የአሜሪካ ድምጹ የሶማሌኛ አገልግሎት ዘጋቢ ሀሩን ማሩፍ ያጠናቀረውን ዘገባ ዝርዝር ቆንጅት ታየዝ አቅርባለች። ዶናልድ ትራምፕ ሚኒሶታ አውሮፕላን ጣቢያ ለተሰበሰቡ ደጋፊዎቻቸው ሲናገሩ ነው ይህን ያሉት። ትራምፕ ዲሞክራቷን ተፎካካሪያቸውን ሂለሪ ክሊንተንን የውጭ ሀገር ዜጎች ያለምንም ገደብ እንዲገቡ እጅግ አደገኛ ከሆኑ የዓለም አካባቢዎች ስደተኞች እንዲመጡ ነው የሚፈልጉት ብለው ይወነጅላሉ። ይህን ጉዳይ ደግሞ እናንተ ከማንም በላይ ታውቁታላችሁ ሲሉ የተሰበሰበው ደጋፊ ሆ ብሎ ተቀብሏል። ብዛት ያላቸው የሶማሌ ስደተኞች እናንተ ሳታውቁ፣ ሳትደግፉ፣ ሳትፈቅዱ ወደ ክፍለ ሀገራችሁ ይመጣሉ ብለዋል ሪፐብሊካኖቹ። በሚኒሶታ የሚገኘው የሶማሌ ማህበረሰብ ይህን የሚስተር ትራምፕን ውርጅብኝ አውግዟል። ፕሮፌሰር አብዲ ኢስማኤል ሰማተር በሚኒሶታ ዩኒቨርሲቲ የመልክዓ ምድርና የተፈጥሮ አካባቢ ክፍል ሊቀመንበር ናቸው። የትራምፕ አነጋገር አሳዛኝና አስቀያሚ ነው ያሉት የሶማሊያ ተወላጁ ምሁር ይችን ሀገር ሰዎች በዘራቸው፣ በቀለማቸው፣ በጾታቸው አድሎ ሲደረግባቸው ወደ ነበረበት ወደ ቀድሞ ዘመን የሚመልስ አሳዛኝ አነጋገር ነው ብለዋል ሚስተር ትራምፕ ፍላጎታቸው እዚህ አገር ውስጥ መልካም ተግባራትን ሁሉ የሚደግፍ መጥፎ ተግባራትን ሁሉ የሚቃወም አካል ለመፍጠር ቢሆን በሁሉም ማህበረሰቦች ውስጥ ስደተኞችንም ጨምሮ የአገሪቱን ጥቅም ከልብ የማይደግፉ ጥቂት ሰዎች አሉ። እኛ የተቀረነው ሶማሌዎች፣ ኒካራጓኖች፣ ሌሎችም የማዕከላዊ አሜሪካ ዝርያዎች ሆነን ሁሉም ሕዝብ የተሳካ ኑሮ እንዲያገኝ ተባብረን መስራት አለብን የሚል መልእክት ቢያስተላልፉ ይሻል ነበር። መሪ እንደዚህ ያለ መልእክት ነው የሚያስተላልፈው። የሚስተር ትረምፕ ችግር አላዋቂነት ነው ይላሉ ፕሮፌሰር አብዲ ሰመተር። እንደ እኔ አስተያየትና ግምገማ ከሆነ ግን ስለ ሀገሪቱ የዲሞክራሲ ስርዓትም ሆነ ስለ ህገ መንግስቱ አሰራር በጣም እውቀት ይጎላቸዋል። ከህዝብ ዘንድ ጠቀም ያለ ጆሮ ለመሳብ ያላቸው ብቸኛ መንገድ በጉዳዮች ላይ ሳይሆን በግለሰቦች ላይ ያነጣጠረ የጥላቻ ንግግር እንዲባባስ ማድረግ ነው። ስለዚህ በእኔ አስተያየት በምርጫው ሂደት ደጋፊ ለማግኘት ውጥረት ላይ ያሉ ይመስላሉ። ትራምፕ በተናገሩት ሶማሌዎች፣ ጥቁር አሜሪካውያን፣ ነጮች ወዘተ ማኅበረሰቦችን እንዳሳዘኑ ፕሮፌሰር ሰመተር ገልጸዋል። ሶማሌዎች በሚኒሶታ ላይ ሸክም እንደሆኑ ሂለሪ ክሊንተንም ድንበር ሁሉ ክፍት ሆኖ ሽብርተኛ እንደፈለገ እንዲገባ እንደሚፈልጉ ትራምፕ ተናግረዋል። ሚኒሶታ ውስጥ ለ23 ዓመታት የኖሩ የሶማሌ ተወላጅ መሆናቸውን የተናገሩት አብዲ ሰመተር በመቶዎች ምናልባትም በሺዎች የተቆጠሩ የሚኒሶታ ነዋሪዎችን አስተምር ያለው በሀገር ውስጥም በውጭ ሀገርም ትልቅ ቦታ የደረሱ አሉ ብለዋል። ሚስተር ትራምፕ ምን እንደሚያወሩ አያውቁም አክለውም እንዲያውም ሂለሪ ክሊንተን ድንበሩን ክፍት አድርገው ሰው እንደፈለገ እንዲገባ ነው የሚፈልጉት ያሉትም ከእውነት የራቀ ነው ብለዋል ምሁሩ። ትራምፕ ተጋላጭ ማህበረሰቦችን የሚያጠቁት የሚኒሶታን ጥሩ ዜጎች የሚስቡበት ሌላ ነገር ስለሌላቸው ነው ብለዋል። ብዙውን ጊዜ አንድ ታዋቂ ሰው እንዲህ ያለ የጥላቻ ንግግር ሲያደርግ እዚህ ሚኔሶታ ውስጥም ይሁን በተቀረው የሀገሪቱ አካባቢ በማኅበረሰብ ውስጥ አዎንታዊ አስተዋጽኦ እያደረገ ለመኖር ልጆቻቸውን ጥሩ ትምህርት ቤት አስተምረው ነገ ጥሩ ግብር ከፋዮች የሚሆኑ አረጋውያን የሚንከባከቡ ዜጎች ለማፍራት የሚሞክሩ ዜጎችን ለጉዳት ያጋልጣል። የሚኔሶታ መራጭ ለማንኛውም ሂለሪ ክሊንተንን እንደሚመርጥ እተማመናለሁ ብለዋል ፕሮፌሰር አብዲ ሰማተር።